የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን ፈረንሳይ ውስጥ ካሌ በተባለችው የወደብ ከተማ ስደተኞችን ለማስፈር በሚካሄደው ሥራ ለመርዳት ገንዘብ እንደሚሰጡ ትናንት አስታወቁ። የፈረንሳይና ብሪታንያ መሪዎች ስለ ስደተኞቹ በተነጋገሩበት ወቅት ነበር ካሜሩን ገንዘብ እንደሚሰጡ ያስታወቁት። ሊዛ ብራያንት ከፓሪስ የላከችውን ዘገባ አዳነች ፍሳዬ ጠቅላይ ሚኒስትር ዴቪድ ካምሮን ካሌ ላሉት ባለሥልጣኖች ተጨማሪ 24 ሚሊዮን ዶላር እንደሚሰጡ ያስታወቁት ስደተኞቹ ጃንግል በተባለው ደሳሳ ሰፈር ቤቶችን ከሚያፈርሱ ቡድኖች ጋር በተጋጩበት ወቅት ነው። ገንዘቡ ሰዎቹን ካሌ ላይ ከሚገኙት ሰፈሮች ወደ ሌሎች የፈረንሳይ ቦታዎች ለማዛወር ለሚደረገው ጥረት ይረዳል። ጥገኝነት የሚያስፈልጋቸው መጤዎችን መልሰን ወደ ሀገራቸው ለመላክም በኅብረት እንሠራለን። ካምሪን ይህን ያሉት በሰሜን ፈረንሳይ ከፕሬዚደንት ፍራንሷ ኦላንድ ጋር ተገናኝተው ከተነጋገሩ በኋላ ነው። አሁንም ወደ አውሮፓ በመጉረፍ ላይ ያሉት በብዙ ሺህ የሚቆጠሩ ስደተኞች አያያዝ ጉዳይ በአውሮፓ ሀገሮች መካከል የተፈጠረው ክፍፍል እየተባባሰ ሄዷል። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ በኢኮኖሚ ችግር ምክንያት የሚፈልሱት ሰዎች አውሮፓ መግባት እንዳይሞክሩ መክረዋል። ካለ ያሉት የፈረንሳይ ባለስልጣኖች መጤዎችን ከጃንግል ወደ ሌሎች ቦታዎች አዛውረው እያሰፈሩ ነው። ብዙዎቹ ካለ ፍላጎታቸው እንደሚወሰዱ ተዘግቧል። ባለስልጣኖች ስደተኞቹን የሚያሰፍሯቸው የተሻለ ንጽህናና የተሻለ አቅርቦት ባላቸው እንዲሁም ሰብአዊ ክብራቸው በሚጠበቅባቸው ቦታዎች ላይ ነው ይላሉ። ብሪታንያ ቤተሰብ የሌላቸው ለአካለ መጠን ያልደረሱ ልጆችን እንደምትቀበል ካምሮን ያስታወቁ ቢሆንም ጃንግል ያሉት ስደተኞች ወደ ብሪታንያ እንዳያመሩ ታግደዋል። በካሌ ያለው ሁኔታ ሁለቱን ሀገሮች ሲያቃቅር ቆይቷል። የፈረንሳይ የኢኮኖሚ ሚኒስትር ብሪታንያ ከአውሮፓ ሕብረት አባልነት ከወጣች በካሌ የሚደረገው የድንበር ቁጥጥር ሊቀር ይችላል ማለታቸው ራሱ በሁለቱ ሀገሮች መካከል ያለውን ውጥረት አባብሷል። የፈረንሳዊ ፕሬዚደንት የኢኮኖሚ ሚኒስትሩን ማስጠንቀቂያ ባያስተጋቡም ብሪታንያ በአውሮፓ ሕብረት አባልነት እንድትቀጥል ወይም እንድትወጣ በመጪው ሰኔ ወር በሚደረገው ሕዝበ ውሳኔ መራጮች መውጣቱን ከመረጡ የፋይናንስና ሌሎች አንደምታዎች መከተላቸው አይቀርም ሲሉ ነበር ያስገነዘቡት።